ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጳግሜን 5 2010 የመጨረሻው ቀን ዝግጅት ጀመረ። የመጨረሻው ካልካይቀር ሆያ ሆዬ ሆዬ ጌታ እንኳን ለ2011 ዓመተ ምህረት አደረሳችሁ አድማጮች። በፍቅር እንደመር በይቅርታ እንሻገር የጠቅላይ ሚኒስትር አብይ አህመድ የአዲስ ዓመት መልእክት ነው። በዚሁ መሪ ቃል ስር የአዲሱ ዓመት መቀበያ ዝግጅትም በሚሌኒየም አዳራሽ በአሁኑ ሰዓት እየተካሄደ ነው። እንኳን በሰላምና በፍቅር ከዘመን ዘመን ከማርቆስ ወደ ልቋስ ይባላል። በዓለም ዙሪያ ላላችሁ ሁሉ ከአሜሪካ ድምፅ ራዲዮ ጣቢያ የመልካም አዲስ ዓመት ምኞታችን ይድረሳችሁ። እንኳን አደረሳችሁ፣ እንኳን አሸጋገራችሁ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባትና ጤና ይስጥልን አዲሱ አበበ ነን። መላ ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱ ዓመት የሰላም የፍቅር የአንድነት የመደመርና የመዝለቅ እንዲሆን ልንመኛለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ሚኒስትር አብይ አህመድን አሞግሳ ሸልማቸዋለች። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ዛላ አንበሳ ድንበር ላይ በኢትዮጵያና በኤርትራ መካከል ተገንብቶ የነበረው አጥር ከሀያ ዓመታት በኋላ መፍረሱ ተገለጠ። የኢትዮጵያ አዲሱ 2011 ዓ ም በሚከበርበት በነገ እለት ሁለቱን አገሮች የሚወከሉ ከፍተኛ የመንግሥት አመራሮችና የመከላከያ ሰራዊት አባላት የሚሳተፉበት የእንቁጣጣሽ አዲስ ዓመት በዓል መድረክ እንደሚካሄድም ሙልጌታ አጽባህ ከመቀደ ዘግቦልናል። ከሀያ ዓመታት በላይ የዘለቀውን ተገንብቶ የነበረ ይህንን አጥር የሁለቱ አገራት የመከላከያ ሰራዊት በጋራ በመሆን እንዳፈረሱት ነው የተገለጸው በነገ ዕለት ከአዲስ ዓመት 2011 ተያይዞም ከሁለቱ ሀገራት የተወከሉ ነዋሪዎች ከፍተኛ የመንግሥት አመራሮችና የመከላከያ ሰራዊት የሚሳተፉበት መድረክም ይካሄዳል ተብሏል። ይህ ታሪካዊ በዓልና መድረክ በድምቀት በሰላማዊ አኳዋን ለማሳለፍ የሁለቱ ሀገራት የመከላከያ ሰራዊት አባላት በጋራ በዛሬው ዕለት መወያየታቸው በጉለመኸዳ ወረዳ አስተዳደር የሕዝብ ግንኙነት ጽፈት ቤት ኃላፊ አቶ ዮሐንስ ሽፋረ ተናግሯል። በዓሉን የሚያደምቁ የተለያዩ ዝግጅቶችም ተጠናቀዋል ብለዋል። የሁለቱም ድንበሮች በኢትዮጵያና በኤርትራ ድንበሮች በሁለቱም አካባቢ ያው ድንበሮች እንዲከፈቱ ተደርገዋል። ከዛ ባለፈ በሁለቱም መካከል ደግሞ ያው አድራሾች እየተሰሩ ነው። አጠቃላይ ሁሉም የዝግጅት ሁኔታዎች እየተዘጋጀ ነው የሚገኙት። ዛሬ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊትን በከፍተኛ ኃላፊዎች ያው ተገናኝተዋል። አዛጌ ያው ነገ ደግሞ ያው በተ እንደተጠበቀው የሁለቱም ሕዝቦች በዚህ ተገኝተው ያው የሕዝብ ለሕዝብ ግንኙነት ይካሄዳል ተብሎ ይጠበቃል ማለት ነው። ከአሁን በፊት የሕዝብ ለሕዝብ ግንኙነት ለመጀመር ዝግጅቶች ተሰናድተው ግን ከኤርትራ ወገን የተጠበቁ እንግዶች ሳይመጡ ቀርቷል። የነገውን ዝግጅት ላይ እንደሚመጡ በምን እርግጠኛ ሆናችሁ ብለን ለአቶ ዮሐንስ ጠይቀናል። በዛሬው እለት የሁለቱ አገራት የመከላከያ ሰራዊት አባላት መገናኘታቸው፣ እንዲሁም የፈንጅ ጠረጋ ስራዎች በመፈጸማቸው ዝግጅቱ እንደሚሳካ ያመለክታል ሲሉ መልሰዋል። አዲስ ዓመት 2011 በይፋ የኢትዮጵያና የኤርትራ ድንበር ተከፍቶ የየብስ ትራንስፖርት ይጀመራል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ሙልጌታ አጽብሃ መቀለም አመሰግናለሁ። ሙልጌታ ለዘገባው። 2011 ዓ ም በኢትዮጵያ የተጀመረው የለውጥ ሥራ መሠረት የሚይዝበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የአዲሱ ዓመት ቅድሚያ ተግባሮቻቸውም ተቋማትን ማጠናከርና ይቅርታ የአዲሱ ዓመት ቅድሚያ ተግባሮቻቸውም ተቋማትን ማጠናከርና መፍጠር እንደሚሆን ለአሜሪካ ድምፅ በሰጡት ቃል ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያውያን አዲሱን ዓመት በሰላም፣ በፍቅር በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም እውቅናና ሽልማት አበርክታላቸዋለች። በምሽቱ ዘገባ ይዘናል። አብይ ርዕሳችን ይሆናል። የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ዘጠኝ ሺ የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልሉ ባለሥልጣናት አስታወቁ። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸውም ተብሏል። በሌላ በኩል በሽብር ወንጀል ተከሰው እስከ ዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆችና ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በመጽሔት ዘገባ ይኖረናል። የኢትዮጵያ ፣ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲን መጎብኘታቸውና ከሀገሪቷቻቸው ጋር መገናኘታቸው ለአፍሪካ ቀንድ ሀገሮች ሰላምና መረጋጋት ከፍተኛ አስተዋጽኦ እንዳለው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አስታወቁ። የሦስቱ ሀገሮች የውጭ ጉዳይ ሚኒስትሮች ወደ ጅቡቲ የሄዱት ባለፈው ሐሙስ ሲሆን ጅቡቲን ጨምሮ አራቱ ሀገሮች ለሰላምና ለአንድነት በጋራ ለመስራት ስምምነት ላይ መድረሳቸው ለአፍሪካ ቀንድና ለሌላውም አካባቢ አዎንታዊ ምሳሌ እንደሚሆን የድርጅቱ ዋና ጸሐፊ ገልጸዋል። ዋና ጸሐፊ ጉቴሬሽ አክለውም ይህንን በአራቱ ሀገሮች መካከል የተደረሰውን የሰላም ስምምነት ለማጠናከር ለሚፈልጉ ሀገሮች ድርጅቱ ድጋፉን እንደማይነፍጋቸው ቀደም ያለውን ቃላቸውን በድጋሚ አጠናክረዋል። የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር በጋራ ለመስራት ተስማሙ። በሁለቱ ሁለቱ ወገኖች በዛሬው እለት በሰጡት መግለጫ ነው። በኦሮሞ እና በኦሮሚያ ጉዳዮች በጋራ ለመስራት የሚያስችላቸው ስምምነት ላይ እንደደረሱ ያስታወቁት የስምምነታቸው መሰረትም የህዝብ ጥያቄ መሆኑን የድርጅቶቹ አመራሮች ገልጠው እውነተኛ ፌዴራላዊ ስርዓት ለማረጋገጥ የህግ የበላይነትን ለማስፈንና የራስን መብት በራስ መወሰን ጉዳዮች ላይ በጋራ እንደሚሰሩ አስታውቀዋል። በዚህም ላይ መጽሔታችን ዘገባ ያክላል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ ሱዳን በቅርቡ የተደረሰው የሰላም ስምምነት እየተከበረ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። በአንዳንድ አዎንታዊ ምልክቶችም እየታዩ ናቸው ብሏል። ለሰላም ስምምነቱ መከበር ይህም ለዓመታት የዘለቀው ግጭት ወደ ማብቃት ሊያመራ እንደሚችል ያሳያል ብሏል። አይሲአርሲ ሊሳ ሽላይን ከዓለም አቀፍ ቀይ መስቀል ኮሚቴ ዋና ጽሕፈት ቤት ከጄኔቫ ያጠናቀረችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የዓለም አቀፉን የቀይ መስቀል ኮሚቴ እንቅስቃሴዎች በዓለም ደረጃ የሚያስተባብሩት ዶሚኒክ ስቲልሃርት በደቡብ ሱዳን የአንድ ሳምንት ጉብኝት ሲያደርጉ ቆይተው ገና መመለሳቸው ነው። ላለፉት አምስት ዓመታት የዘለቀው የእርስ በርስ ጦርነት ያደረሰው ተጽዕኖ ሰፊና በጉልህ የሚታይ በቀላሉም የሚወጡት ችግር አይደለም ሲሉ አስረድተዋል። በሌላ በኩል ግን ይላሉ የዓለም አቀፉ የኦፐሬሽን ዳይሬክተር ስቲልሃርት በሌላ በኩል ግን በዛች ጦርነት በበታተካት አገር ውስጥ የሰላም ጭላንጭል ይታያል። ፕሬዚደንት ሳልቫኪር እና የተቃውሞ መሪው ሪክ ማቻር በቅርቡ የሰላም ስምምነት ከተፈራረመ ወዲህ ሁከቶች በከፍተኛ ደረጃ ቀንሰው መታየታቸውንም ተናግረዋል። በሁለቱ መሪዎች የሥልጣን ሽኩቻ ሳቢያ ሀገሪቱ በእርስ በርስ ጦርነት ስትታመስ መቈየቷ ይታወቃል። ስቲል ሃርት እንደሚሉት ሕዝቡ ይህኛውም የሰላም ስምምነት ሊፈርስ ይችላል የሚል አሉታዊ አመለካከት ቢኖረው የሚገርም እንዳይደለ ቢያስገነዝቡም አዲሱን ስምምነት ከቀደምቱ የሚለየው ነገር እንዳለ ግን ያስገነዝባሉ። ምክንያቱንም ለቪኦኤ ሲያስረዱ ስምምነቱ የሱዳን የዩጋንዳና የኢጋድ ጠንካራ ድጋፍ ስላለው ነው ብለዋል። ይህን አይነቱ አደረጃጀት ነው ከበፊቱ ሁሉ አሁን የበለጠ ተስፋና ስምምነቱ ምናልባት ሊተገበር እንደሚችል ያሳየው። በመሰረቱ በዚህ አካባቢ ሰላም መፈጠሩን ሁለቱም ሱዳንና ዩጋንዳ የሚፈልጉት ነው። በሌላ በኩል ደግሞ የደቡብ ሱዳን መሪዎች የተሻለ ሥራ መሥራት እንዳለባቸው የተገነዘቡ ይመስለኛል። የደቡብ ሱዳን ህዝብም መሪዎቹ ስምምነቱን አክብረው ይገኛሉ ብሎ ይጠብቃል። መጻይ ዕድሉን ያጨለመው የእርስ በርስ ውጊያ ቆሞ የተሻለ ጊዜ ይመጣለት ዘንድ ይጠብቃል ሲሉም የዓለም አቀፉ የቀይ መስቀል ኮሚቴ ዋና ዘመቻ አስተባባሪ ዶሚኒክ ስቲልሃርት ተናግረዋል። ቀሪ አጫጭር ዜናዎችን አዲሱ ያሰማናል። ዚምባብዌ ያለባትን 1.8 ቢሊዮን ዶላርስ የዓለም ባንክና የአፍሪቃ ልማት ባንክ እዳ ለመክፈል ያላትን እቅድ እንደሚያፋጥኑ አዲሱ የአገሪቱ የገንዘብ ሚኒስትር ምቱሌ ምኩቤ ዛሬ አስታውቀዋል። እርምጃው ከፍተኛ የመንግሥት በጀትና የመንግሥት ሠራተኞች ቅነሳን ሊያስከትል እንደሚችልም ምኩቤ ገልጠዋል። ወደ 30 ሺህ የሰሜን ምዕራብ ሶሪያ ሕዝብ የመንግሥትንና የተባባሪዎቹን ጥቃት ሽሽት ከቤት ንብረቱ እንደተሰደደ የተባበሩት መንግሥታት ድርጅት ገለጸ። ባለፉት ጥቂት ቀናት የተባበረው የሶሪያና የሩሲያ ኃይል በአገሪቱ በተለይም ኢድልብ ክፍለ ሀገር ላይ እያደረሰ ያለውን ጥቃት እንዳባባሰም ታውቋል። በመጨረሻም ፍሎረንስ የተባለውና ዝናብ የቀላቀለው ኃይለኛ አውሎ ነፋስ በአሁኑ ወቅት ወደ አራተኛ ደረጃ ከፍ ብሏል። የከፊል ሰሜን ካሮላይና ነዋሪዎችም እየወጡ ናቸው ተባለ። ነፋሱ በአሁኑ ወቅት በሰዓት የ195 ኪሎ ሜትር ፍጥነት እንዳለው ነው የታወቀው። ፍሎረንስ ነገ ማክሰኞና ከነገ ወዲያ አረቡ በቤርሙዳና በባሃማስ መካከል እንደሚያልፍ ብሔራዊ የሄሪከን ማዕከል አስታውቋል። ለምሽቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እና በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የ2011 ዓ ምት መባቻ ምሽት ዝግጅት ነው። ምንኤላዊ the ya I'll be i it takes more than hope and optimism to build a brighter future. if we want better years ahead for ethiopia than the years before, we all need to do our parts. we need to, moment, and we need to accept that people can share the same united states of a ambassador. የተቀነጨበ ነው የሰማችሁት። ይዘናቸዋል። አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ተሸጋግረናል። ቀዳሚው የዕለቱ አብይ ርዕስ ነው። 2011 ዓመተ ምሕረት በኢትዮጵያ የተጀመረው የለውጥ ሥራ መሠረት የሚይዝበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የአዲሱ ዓመት ቅድሚያ ተግባሮቻቸውም ተቋማትን ማጠናከርና መፍጠር እንደሚሆን ለአሜሪካ ድምፅ ትናንት በሰጡት ቃል ገልጸዋል። ኢትዮጵያውያን አዲሱን ዓመት በሰላም በፍቅር፣ በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም እውቅናና ሽልማት አበርክታላቸዋለች። ለጠቅላይ ሚኒስትሩ እስክንድር ፍሬው ተጨማሪ አለው። 2010 ትናንት ተብሎ ሊጠራ አምና ተብሎም በታሪክ መዝገብ ውስጥ ሊቀመጥ የሰዓታት ዕድሜ ብቻ ቀርተውታል። ያለፉት 12 ወራት ፖለቲካዊ ሂደቶች ግን ዓመቱን ልዩ ያደርጉታል። ኢትዮጵያ ከግጭት ወደ አንጻራዊ ሰላም፣ ከፖለቲካ አጣብቅኝ ወደ ፈጣን ለውጥ የተሸጋገረችበት ዓመት ነው 2010። በርካታ ተንታኞች እንደሚያምኑት በተለያዩ አጋጣሚዎችም እንደገለጹትም ከዓመቱ አጋማሽ በኋላ የነበሩት ወራት እንደቀደሙት አልነበሩም። ሰላም በጠፋበት ምድር ተስፋ ነቅሷል። ጨለማ በዋጠው ፖለቲካ ውስጥ ብርሃን ፈንጥቋል። ያለፈውን ዞር ብሎ ላየ፣ የሆነውን ሁሉ ላስታወሰ፣ በእርግጥም ነገሮች ተለውጠዋል። ትናንት እንደ ዛሬ፣ አምና እንደ ዘንድሮ አልነበረም። ይህ በተለያዩ መንገዶች የተንጸባረቀ የበርካታ አስተያየት ሰጪዎች የተንታኞች የፖለቲካ መሪዎችና የሌሎችም እምነት ነው። በሀገሪቱ እየተመዘገበ ያለው የዚህ ለውጥ መሪ ደግሞ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታዲያ የአዲሱን ዓመቷ ዜማ የለውጡን ሂደት ለመሩት ለጠቅላይ ሚኒስትር ዶክተር አብይ አህመድ የእውቅና ሽልማት በማበርከት ጀምራለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማትያስ አራተኛው ፓትርያርክ ብጹዕ ቅዱስ አቡነ መርቆሪዎስና ሌሎች የሃይማኖት አባቶች በተገኙበት ነው የሽልማት ስነ ስርዓቱ ትናንት በመንበረ ፓትርያርክ ጽሕፈት ቤት የተከናወነው። እናም ከመጋቢት 24ቱ የበዓለ ሲመት ንግግር እስከ አዲሱ ዓመቷ ዜማ ምስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትሩ ትናንት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተበረከተላቸውም የዚህ ሁሉ ተከታይ ነው። ሽልማቱ የተበረከተው ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣታቸው እንደሆነ ቤተ ክርስቲያኑ አስታውቃለች። በሥነ ሥርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀጳጳስ ብፁዕ ቅዱስ አቡነ ማትያስ ይህንኑን ያንጸባረቁት እጅግ አስቸጋሪ ሆኖ የሚታየው የሰው ልጆች የሕይወት እና የሰላም ዋስትና እጦት ስለሆነ ዋስትና እንዲኖረው ማድረግ በሚቻልበት ሁኔታ ላይ ያለአንዳች እረፍት ሌሊትና ቀን እየተንቀሳቀሱ የተበታተነውን በማሰባሰብ፣ የጠፋውን በማፈላለግ፣ የተራራቀውን በማቀራረብ፣ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው። ስለሆነም ለሀገርና ለወገን እንዲሁም ለቤተ ክርስቲያናችን ስለፈጸሟቸውና ስለሚፈጽሟቸው አበይት ተግባራት ድጋፋችንንና ምስጋናችንን ለመግለጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ትንሽ የሽልማት በረከት አዘጋጅታለች። ሽልማቱም የሚሰጠውን ጠቀሜታ ከማየት አንጻር ሳይሆን ለበለጠ የስራ ተነሳሽነት እንደሚያዘጋጀ በማመን ስለሆነ ይህን የቤተ ክርስቲያን በረከት እንዲቀበሉን ከታላቅ አክብረት ጋር ይዘን ቀርበናል። ወስውሀት እግዚአብሔር አሜን። ከባለቤታቸው ቀዳማዊ ትመቤት ዝናሽ ታያቸው ጋር በመሆን ሽልማቱን የተቀበሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው እውቅናው ለሌሎች ባልደረቦቻቸው ጭምር የተሰጠ መሆኑን ለጋዜጠኞች ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ ዓመት ዋዜማ የተጀመረውን የለውጥ ጉዞ ለውጡን የሚመሩ ለለውጥ የሚሰሩ ኃይሎች እንዲበረታቱ፣ ለሁሉም የሚበቃ ለሁሉም የሚገባ ስጦታ አዘጋጅታ ጓደኞቼን ወክዬ ስጦታውን እንድቀበል አድርገዋል። የስጦታ ዋና ዓላማ መልካም ነገር ጀምራችኋል፣ ነገር እንዳይቋረጥ ከጎናችሁ በጸሎትም በስራም አለን፣ በርትታችሁ የኢትዮጵያን ታላቅነት እንድታረጋግጡ እንደ ታላቅ ጥንታዊ ቤተ ክርስቲያን ሚናችንን ለመወጣት ዝግጁ ስለሆን ከጎናችሁ መሆናችን እንድታቁና እንድትበረታቱ የሚል መልእክት አስተላልፋለች። እኔም ተቀብያለው። ለጓደኞቼ የተሰጠኝን መልእክት ስንገናኝ አደርሳለሁ። እናም የለውጡ ሂደት የተጀመረበት 2010 አሮጌ ዓመት ተብሎ ዛሬ ይጠናቀቃል። ቦታውን ተረክቦ አዲስ ተብሎ ሊጀመር በሌላ ተስፋ ሊሞላ 2011ም ከበራፍ ነው። የአዲስ ዓመት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ታዲያ ኢትዮጵያውያን መልካም ተግባራትን በማከናወን እንዲቀበሉ ጥሪ አቅርበዋል። ለወገን ደራሽ ወገን መሆኑንና አለኝታ መሆኑን በማሳየት በታላቅ ተስፋ የምንቀበለው አዲስ ዓመት መሰረታዊ የሆኑ ችግራችን ለመፍታት በር የሚከፍት፣ አንድነት የሚያጠናክር፣ ሰላም የሚያረጋግጥ፣ ሊያለሙ የሚፈልጉ እጆችን የሚያበረታታ፣ ሀብታችን አልባሌ ቦታ እንዳይጠፋ የሚያደርግ እንዲሆን ለማድረግ ሁሉም ዜጎች በተባበረ ክንድ እንዲሰሩ አደራ እያልኩ በዚሁ አጋጣሚ ለአዲሱ ዓመት ዋዜማ በተለመደው መንገድ የመጠጥ ቤቱ ድራፍት፣ ቢራ፣ ውስኪ እየጠጣን የምንዝናና ሰዎች ካለን ከዚያ ከምንዝናናው ግማሹን ቀንሰን በማግስቱ ድሃዎችን በመርዳት በመስጠት የሚገኘውን ደስታ እየተቋደስን አዲሱን ዓመት እንድናከብር በግል ከምናጠፋው በላይ በሌሎች የምናጠፋው የሚሰጠውን በረከትና ደስታ ሁላችንም መቋደስ እንድንችል አደራ ማለት እፈልጋለሁ። መላ ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱ ዓመት የሰላም የፍቅር የአንድነት የመደመርና የመዝለቅ እንዲሆን ልንመኛለው። አመሰግናለሁ። አንድ ጥያቄ ማካከል ከቻለን ክቡር ጠቅላይ ሚኒስትር፣ እስክንድር ፍሬው ከአሜሪካ ሬዲዮ። ባለፉት የተወሰኑ ወራት ያመጡት ከፍተኛ ለውጥ በ2011 ብዙ ተስፋ እንዲደረግ ምክንያት ሆኗል። ቅድሚያ የሚሰጧቸው ተግባራት ምንድን ናቸው? በ2011 ዓ ም 2011 የእርስዎ የመጀመሪያ ሙሉ ዓመት የጠቅላይ ሚኒስትርነት ዘመን ነው የሚሆነውና፣ በዚህ ዓመት የጀመር ናቸው ስራዎች የእኔ ሳይሆኑ የመላው የኢትዮጵያ ህዝብ ስራዎች በሚቀጥለው አመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸርና ቁመና ይዞ ብቅ ይላል። ወጪ ቀንሶ ሀብት ልማታዊ ወደሆኑ ሴክተሮች የሚያተኩርበት ይሆናል። በጎረቤት ሀገራት የጀመርነውን የሰላም እንቅስቃሴ ምንም አይነት ኮሽታ ሳይኖር እንዲዘልቅ ለማድረግ ሁሉም ጉዳዩ የሚመለከታቸው አካላት የሚሰሩበት ጊዜ ይሆናል። ከሁሉም በላይ በዚህ ዓመት ያተኮር ነው እሳት ማጥፋት፣ ሰላም ማውረድ ሲሆን በሚቀጥለው ዓመት ተቋም ማጠናከር፣ ተቋም መፍጠር፣ ጠንካራ አመራር መስጠት፣ የጀመርነውን የመደራጀት ስራ ወደ ውጤት የሚቀይር ተግባራት እንጀምራለን። ዋናው ትኩረታችን ወጣቶች ላይ ይሆናል። በትምህርታቸው እንዲበረቱ፣ በስራ ገበታቸው የተሻለ ትጋትና ውጤት እንዲያመጡ፣ ስራ የሌላቸው ስራ ማግኘት የሚችሉበትን አማራጭ ማስፋትና ከሁሉ በላይ ተስፋ ያለው አዳጊ ዜጋ መፍጠር ላይ አተኩረን እኔና በእኔ የሚመራው መንግስት እንዲሁም እጅግ የተከበረው የኢትዮጵያ ሕዝብ በጋራ በመሆን አዲሱን ዓመት በዚያ መልክ እንቀበላለን። በጣም አመሰግናል ክቡር ጠቅላይ ሚኒስትር። ጠቅላይ ሚኒስትሩ በዚሁ ማብራሪያ ባለፉት ሳምንታት በኢትዮጵያውያን ተከናወኑ ያሏቸውን የበጎ አድራጎት ተግባራት አድንቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ቀደም ሲል በዜናው ጠቀስ አድርገናል። ዘጠኝ ሺህ የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የየክልሎቹ ባለሥልጣናት አስታውቀዋል። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው። በሌላ በኩል በሽብር ወንጀል ተከሰው እስከ ዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆቻቸውና ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት። የተጠናቀቀው የኢትዮጵያውያን 2009 ዓ ም ቁጥራቸው የበዛ የፖለቲካ እስረኞች ከእስር የተለቀቁበት አመት ነው። የኦሮሚያ፣ የአማራ፣ የቤንሻንጉል ጉምዝና የጋምቤላ ክልል አዲሱን ዓመት ምክንያት በማድረግ ደግሞ ዘጠኝ ሺህ እስረኞችን መልቀቃቸውን አስታውቀዋል። የኦሮሚያ ክልል የኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ ዶክተር ነገሪ ሌንጮ በፌስቡክ ገጻቸው ላይ አምስት ሺ ሶስት መቶ ሀያ አምስት እስረኞች መለቀቃቸውን ጽፈዋል። ባለፉት ሁለት ዓመታት አርባ ሺህ እስረኞች ከእስር መፈታታቸውንም ጨምረው አስታውቀዋል። በጉዳዩ ላይ ዝርዝር መረጃን ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሞከራ አድርጌ ነበር። ስልካቸው ስለማይነሳ ላገኛቸው አልቻልኩም። በተመሳሳይ የአማራ ክልል በደረቅ ወንጀል ተከሰውና ተፈርዶባቸው የነበሩ 3480 የሕግ ታራሚዎችን መፍታቱን የክልሉ የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ንጉሱ ጥላውን ለአሜሪካ ድምጽ ተናግረዋል። ክልሉ የይቅርታ አዋጅ መሰረት የክልሉ መስተዳድር ምክር ቤት ለታራሚዎች ያደርጋል ይቅርታ ይሰጣል። ይሄ በአብዛኛው የተለመደው በአመት ሁለት ጊዜ ነው። ዘንድሮ የአሁኑ ሶስተኛ ዙር ነው። ፍርደኞቹ በመደበኛ ሁኔታ በደረቅ ወንጀል ተጠርጥረው የተፈረደባቸው ናቸው። የዘንድሮዎቹ ሶስት ሺህ አራት መቶ ሰማኒያ ታራሚዎች ናቸው። በጥቅሉ ግን በአመት ውስጥ ስምንት ሺ አራት መቶ ዘጠና አምስት ያህል ሰዎች አዋጁንና ከዚህም ይህንን ለማስፈጸም የወጣውን መመሪያ መሰረት አድርጎ ይቅርታ የተደረገላቸው ናቸው። ከእስር ከተፈቱት መካከል ሀምሳ ሶስቱ ሴቶች ሲሆኑ ቀሪዎቹ ወንዶች ናቸው ብለዋል። በከባድ ወንጀል ተከሰው የተፈረደባቸው በዚህ በምህረቱ አለመካተታቸውን ጠቁመዋል። ኢሰብአዊ ድብደባ የፈጸሙ ከባድ የሙስና ወንጀል የፈጸሙና በህጻናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም። በሌላ በኩል ከዚሁ ከአዲስ አመት ጋር በተያያዘ የጋምቤላ ክልል ከሶስት መቶ በላይ የቤንሻንጉል ጉምዝ ደግሞ አንድ መቶ ሰማኒያ ስምንት በአጠቃላይ ሁለቱ ክልሎች ከአምስት መቶ ሀምሳ በላይ ታራሚዎች መልቀቃቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። በሌላ በኩል በዚህ በተጠናቀቀው አመት በሽብር የተከሰሱ ቁጥራቸው የበዛ እስረኞች ይለቀቁ እንጂ አሁንም በሽ ብር ተከሰው የሽብር ክሱ በምህረት ተነስቶላቸው በተለያዩ ጉዳዮች ግን በእስር ላይ የሚገኙ እስረኞች እንዳሉ ጠበቆችና ቤተሰቦች ተናግረዋል። ጠበቃ አቶ አለልኝ ምህረቱ አሁንም ያልተፈቱ ደንበኞች አሉኝ ይላሉ። ችሎት ደሳችኋል በሚል ከግቢ ውስጥ ጮኋችሁ ወያኔ ዳውን ብላችኋል፣ መንግስት አሸባሪ ነው ብላችኋል ተብለው ከማረሻ ቦታቸው ተጠርሰው ስድስት ወር በመቀጣታቸው እ አስቻለው ደሴ አልተፈቱም። እነ ክንዱ ድ የሚባሉ አልተፈቱም። ደስታ ላይ ማንደሰው የሚባል አለ። ጌታን ሀብሀይ የሚባል ደግሞ እንደዚህ በሽብር ተከሶ ነበር። የሽብር ሲነሳለት ሌላ ግድያ ወንጀል አለብህ በሚል እንደዚህ ምክንያት ተፈጥረው እሱም አልተፈታም እስካሁን ድረስ። ሌላ መገለታጫ ላይ የሚባሉ አሉ እንደዚህ in Belgio grazie anche እስካሁን በእስር ላይ የሚገኘው የአቶ እስቻለው ደሴ የቅርብ ቤተሰብ ለአሜሪካ ድምፅ ሲናገሩ ፍርድ ቤት ሲመላለሱበት የነበረው ዋናው የሽብር ክስ ጉዳይ በምህረት ተነስቷል። አሁን እስር ቤት የሚገኙት ምክንያት ተፈልጎ ነው የሚል እምነት አላቸው ብለው ብለው ምንም ነበር ነበር ስለዚህ በደት በስለዚህ መድፈር ምክንያት ብቻ ነው የሚያንገላቱት እንጂ የተከሰሱበት የሽብር ነው እሱንም ተዘግቷል ተዘልቀን ብሎ ይናል ግን የችሎት መድፈሯን ነው። ጠበቃ አቶ አለልኝ ምህረቱ በበኩላቸው አቶ አስቻለው ደሴ በተፈጸመባቸው ኢሰብአዊ ድብደባ የዘር ፍሬያቸው ላይ ጉዳት መድረሱን ጠቁመው በሽብር ተከሶ የሰብአዊ መብት ጥሰት ያልተፈጸመበት የለም ብለዋል። ከዚህ በላይ ደግሞ ሌሎች ሲፈቱ ጥቂቶቹን ለይቶ ማስቀመጡ አግባብ አይደለም የሚል እምነትም አላቸው። ከዛ በፊት የነበሩት ግን ችሎቱ ደፈራችን ተብለው በተከጡ በነገር መለጠቁት በእነዚህ ሰዎች ላይ የተለየ ህግ ምንም ለምን ያልፈለገ አላወቅንም። ለእነዚህ ሰዎች ብቻ ተለይቶ ስራቸውን እንዲቀጽሙ የተደረገበት ምክንያት ለእኛም ግልፅ አይደለም። የተለያዩ አካባቢ ህግንም ጠይቀን ነበር ለኢትርፓ ቦርድ ነው የሚመለከተው አለን። ይግባኝም እንዲሁ ጠይቀን ነበረ። ዳኞች ረፍት ላይ ነን አንሰራም አሉ። እንደዚህ ምክንያት እስካሁን ድረስ በእስር ላይ ነው ያሉት፣ አልተለቀቁም። ሌላዋ ወይዘሮ ኖአሚን አስፋው የተባሉ የሁለት ልጆች እናት ባለቤታቸው የሕክምና ባለሙያ የሆኑት ዶክተር አስናቅ አባይነ ተለይተው በእስር እንደሚገኙ ተናግረዋል። ያ የተከሰሰው በሽብር ወንጀል ነው። ከአርባ ምንጭ ነው የተያዙት። እስካሁን በሱ መዝገብ ክስ የተከሰሱት በሙሉ ተፈተዋል። እሱ ግን አልተፈታም። እስከ ስድስት ወር ውስጥ ባለው መዝገብ አጣርተን እንተካለን ስላሉ ያንን እየጠበቅን ነው። ጠበቃ አቶ ወንድሙ ኤብሳ ጥቂት ይሁኑ እንጂ አሁንም እስር ቤት የሚገኙ ታሳሪዎች አሉ ብለዋል። ከሶስት ቀን በፊት አምስት ልጆች ብቻ ናቸው ያቀሩት የመዶላቡ ተማሪዎች፣ ዩኒቨርሲቲ ተማሪዎች አንድ አስር ነበሩ። እነሱ በሙሉ ተፈተው አሁን የሰሜን ሸዋ ልጆች አምስት አሉ። ከዚህ ከሰሜን ሸዋ ፍቺ አካባቢ የታዙ ማለት ነው። እኔ ዳንበኞች የነበሩ እና ያሉ እነዚህ የሰሜን ሸዋዎቹ ቤተሰብም አይከታተላቸውም። ብቻ ነበር የምንከታተለው ይመስለኛል። አሁን የእነሱም ጉዳይ ጉዳዩ ከተፈቱት ልጆች ጋር ተመሳሳይ እና ያልተለየሉ ሆኔ የክትትሉ እንትን ማለት

ነበረ ስልካቸው ስለማይነሳ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል አሉ የኢፌድሪ መከላከያ ሰራዊት ዋና ኤታ ማጆር ሹም ጀኔራል ሰዓረ መኮንን የሰሜን እዝ የሀገር መከላከያ ሰራዊት አዲስ ዓመትን ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ነው ጀነራል ሰዓረ ይህን የተናገሩት። በቀጣይ አዲስ ዓመት በኢትዮጵያ በዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ነው የተናገሩት። ለዚህም መንግስት የተለያዩ አደረጃጀቶች ቀርጾ ስራዎች ተጀምረዋል ነው ያሉት። ሙሉጌታ አጽበሃ ከመቀሌ የሰሜን እዝ የአገር መከላከያ ሰራዊት አዲስ ዓመት ምክንያት በማድረግ በመቀለ ከተማ ባዘጋጀው መድረክ ላይ የተገኙ የኢፌዴሪ ፕሬዚደንት ዶክተር ሙላቱ ተሾመ ሰራዊቱ ለሕዝብና ለአገር ቅድሚያ በመስጠት ህገ መንግስቱን በማስከበር እያከናወነ ያለው ተግባር ተጠናክሮ ሊቀጥል ይገባል ብለዋል። በቀጣይም ሰላሙን በማስከበር ዙሪያ አሁንም ሰራዊቱ በፊት ሆኖ ሊሰራ እንደሚገባም ተናግረዋል። ምንም እንኳን ሰላም የማረጋገጡ ጉዳይ የሁሉም ዜጋ ኃላፊነትና ተግባር ቢሆንም የመከላከያ የመከላከያና የጸጥታ አካላት ግንባር ቀደሙ ድርሻ ይወስዳሉ። በመሆኑ በየትኛው ሀገራችን አካባቢዎች ሊፈጠሩ የሚችሉ የጸጥታ መደፍረስ ችግሮችን አስቀድሞ ለመከላከል የሚያስችል ዝግጁነት እና ተቋማዊ አሰራር በተጠናከረ መንገድ መገንባት እጅግ በጣም አስፈላጊ ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው የፌዴሪ መከላከያ ኃይል በህዝብና መንግስት የተሰጠው ኃላፊነት በላቀ ህዝባዊነት፣ ጀግንነት እየተወጣ እንደሚገኝ ነው የገለጹት። በታሪክ አጋጣሚም ጠላት በትግራይ አካባቢ ሲገባ የትግራይ ህዝብ ከሰራዊቱ ጎን በመሰለፍ መስዋዕትነት መክፈሉም አስታውሷል። የትግራይ ክልል ህዝብ ታሪክ አጋጣሚ ሆኖ በአቀማመጡ አገራችንን ለመውረር የሚንቀሳቀስ የጠላት ኃይል መግቢያ በር ስለሚገኝ የውጭ ጠላት የመጀመሪያ ፍልሚያው ከትግራይ ህዝብ ጋር ነው የሚያደርገው በመሆኑም የትግራይ ህዝብ የሀገራችንን ሉዓላዊነት ለማስጠበቅ በተደጋጋሚ ከፍተኛ መስዋዕትነት የከፈለ ህዝብ ነው በኢፌዴሪ መንግስትም የሀገራችንን መደፈር ለመቀልበስ እና የሀገራችንን ሉዓላዊነት ለማስከበር እንደ ህዝብ ከመከላከያ ሰራዊታችን ተሰልፎ ብዙ መስዋዕት የከፈለ ህዝብ ነው የትግራይ ሚሊሻዎች እንደ መከላከያ ሰራዊቱ ምሽግ ውስጥ ገብተው ለሀገራችን ለዓላምነት ከተልከዋቸው በላይ መስዋዕትነት ተከፍሏል። በቀጣይም የትግራይ ህዝብ እንደ ህዝብ በታሪክ በተደጋጋሚ እንደተረጋገጠው ለሀገራችን ክብር ብቻውም ከሌሎች ብሔረሰቦችም እጅ ለእጅ ተያይዞ አገራችን ተከብራ እንድትኖር ድርሻውን ለመወጣት ዝግጁ መሆኑን ለማረጋገጥ እፈልጋለሁ። የፖለቲካ መሪዎች በዚህ ሀገር ሊፈጽሙት የሚገባ ተግባር ባለመፈጸማቸው ችግሮች በታዩበት ጊዜም ሰራዊቱ ህዝባዊነትን ጠብቆ ህገ መንግስቱ እንዲከበር በጽናት ሰርቷል ብለዋል ዶክተር ደብረጽዮን። ሰራዊቱ ለሀገሩ መስዋዕትነት በመክፈል ላካበተው ጀግንነት ክብር እንደሚገባው ያመለከቱት ዶክተር ደብረጽዮን በቀጣይ ህዝብንና ህገ መንግስቱን መሰረት በማድረግ ኃላፊነቱ ሊወጣ ይገባልም ብለዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታ ማጆር ሹም ሌተናል ጀነራል ጻድቃን ገብረትንሳይም በመድረኩ ተገኝቷል። ጀነራሉ ከ17 ዓመታት በኋላ ከ ሰራዊቱ መኮንኖች ጋር በአንድ መድረክ መገናኘታቸው እንዳስደስታቸውም ገልጿል። በመድረኩ ከተሳተፉ ጀኔራሎች ስማቸውም እያነሱ የሰሩት ጀግንነት እየገለጹ ነበር። ይህንንም የሰሩ ጀግኖች ማክበር ይገባልም ብለዋል። ሰራዊቱ ከተሰናበተ በኋላ እንደሚከበር ሲያውቅ ለሀገሩ ታምር ይሰራልም ብለዋል። ሰራዊት ውስጥ ያሉ ሰዎች ሰራዊት ውስጥ በሚኖርበት ወቅት ህገ መንግስቱን መነሻ አድርገው በኩራት በልብ በሙሉነት ህዝባቸውን በማፍቀር አገራቸውን እንዲያገለግሉ አስፈላጊ ሲሆን ደግሞ ህይወታቸውን እንዲሰጡ እንዲኮሩ እንዲደሰቱ፣ ከተፈለገ ሌላ ጊዜም እንዲሁ እንዳልባሌ እንደማይወራወሩ እንደማይወረወሩ እንደሚከበሩ ሲያውቁ የበለጠ ስቅ ይኖራቸዋል፣ የበለጠ ሞራል ይኖራቸዋል። ስለዚህ ይሄ ጥሩ ጅምር ነው፣ ቀጥሉበት ለማለት እፈልጋለሁ። በኢትዮጵያ ወቅታዊ ፖለቲካ ሁኔታዎች አስመልክቶ ንግግር ያደረጉ ኔትራል ጀኔራል ጻድቃን አሁን ያለንበት ጊዜ የሽግግር ወቅት ነው ብለዋል። ይህንንም በተሻለ መንገድ ማስቀጠል ይገባልም ብለዋል። በአሁኑ ጊዜ እየታዩ ያሉ የጥላቻ ፖለቲካም ማስተካከል እንደሚገባም ገልጸዋል። የሀገር መከላከያ ሰራዊት በጣም ጠንካራ በሆነ አለት መሰረት ላይ የተገነባ የሀገር ምሰሶ ነው። ይሄ ሁል ጊዜ መዘንጋት ያለበት ነው። የመከላከያ ሰራዊት እንደ ግለሰብ ትግሬ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል። በግዳጅ አፈጻጸሙ ግን ብሔር የለው። ጀነራል ሳረ ቀደም ብሎ ባለፈው ጊዜ እንደገለጸው የሀገር መከላከያ ሰራዊት ሀገር እንጂ ብሔር የለው። የእናንተ መነሻ ለሀገር የሚጠቅመው ነገር ምንድን ነው የሚለው ነው መሆን ያለበት። ይህን ግዳጃችሁን ህገ መንግስቱን መሰረት አድርጋችሁ ከዚህ ቀደም እንዳደረጋችሁት በብቃት እንደምትወጡ ተማመናለሁ። የፌዴሬ መከላከያ ስራዊት ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንንም ኢትዮጵያ ያለችበት ቀጠና ስትራቴጂካዊ ከመሆኑ ጋር ተያይዞ የተለያዩ አካላት የሚያደርግትን እንቅስቃሴ ችላ እንደማይባል ጠቅሰው የባህር ኃይሉ መቋቋም ያለውን አካባቢያው ተጽዕኖ ለመመከት በመንግስትም የታመነበት መሆኑን ማስረድተዋል። ለዚህም ባህር ኃይሉ በአዲሱ መልክ እንዲደራጅ የሚያስችል ስራዎች ከአዲሱ አመት ጀምሮ ተግባራዊ እንደሚደረግ ተናግሯል። የባህር በር ያለመኖር የባህር ኃይል እንዳይኖር የሚያግደን ሊሆን አችል በመሆኑም ትልቅ ሀገር ትልቅ ሕዝብ ይዘን የብሔራዊ ጥቅማችን ክልል እየሰፋ ያለበት ባለንበት ስትራቴጂክ አቋም መመት ጋር ተያይዞ በርካታ ሀገራት በአካባቢችን እያደረጉ ያለውን ሁኔታ ቸል ማለት የሌለብን ብቻ ሳይሆን ለብሔራዊ ጥቅማችንም ሲባል በአካባቢ የሚኖረን ድርሻና ተሳትፎ ለማሳደግ ብሎም ብሔራዊ ጥቅማችን ለማስጠበቅ የባህር ኃይል ለመገንባት መንግስታችን በወሰነ መሰረት ስራ ለመሰራት የሚያስችሉ እንቅስቃሴዎች የጀመር ሲሆን በያዝነው ዓመት ይህን ዓላማ ለመሳከፍ የቻልነውን ሁሉ ለመስራት እንጥራለን። የሰራዊትን አቅም ለማጎልበትም ዘመናዊ ቴክኖሎጂ መሰረት ያደረገ ግንባታ እንደሚካሄድ ገልጸው ለዚሁ የሚያግዝ የመከላከያ ሰራዊት የስርዓተ ትምህርት ቀረጻና የሪፎርም ስራዎች ከቀጣዩ አመት ጀምሮ በስፋት ይሰራሉ ብለዋል። በመድረኩ ለመከላከያ ሰራዊቱ እድገትና ለውጥ ለሰሩ አካላትም እውቅና ተሰጥቷል። ለአሜሪካ ድምጽ ራዲዮ፣ ሙልጌታ ጽበሃ መቀለም አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ ልዩነቶቻቸውን አጥብበው በጋራ ለመስራት የሚያስችል መግባባት ላይ መድረሳቸውን ተናግረዋል። ወደ ውህደት ለመዝለቅ ግን በቅድሚያ መከናወን የሚገባቸው ብዙ ሥራዎች እንደሚኖሩ አመልክተዋል። መለስካቸው አማህ ዝርዝራለሁ። ዛሬ ከቀትር በኋላ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በጋራ በሰጡት ጋዜጣዊ መግለጫ በወደፊቱ የኦሮሞ ሕዝብ የፖለቲካ ትግል ጉዳይ ውይይት ማካሄዳቸውንና የኦሮሞና የኦሮሚያ ጥቅም በሚከበርበት ሂደት ላይ ሐሳብ በመለዋወጥ የጋራ ግንዛቤ መያዛቸውን አስታውቀዋል። የድርጅቶቹ የጽሑፍ መግለጫ እንደሚያብራራው በሌላም በኩል ከቅርብ ጊዜያት ወዲህ ህዝባችን በተናጠል ሳይሆን በጋራ እፊቱ እንድንቀርብ የሚያደርገውን ጥያቄ መሠረት በማድረግ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ልዩነቶቻችንን በማጥበብ በጋራ ለመስራት ግንዛቤ መፍጠራቸውን ይገልጻሉ። በሁለቱ ድርጅቶች መካከል የነበረው ልዩነት ጠቧል፣ ስትሉ የነበሩትን ልዩነቶች ምን ምን እንደነበሩና ልዩነቱ ጠቧል ሲባልስ የት ላይ እንደጠበበ እንዲብራራ ከጋዜጠኛ ለቀረበው ጥያቄ የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ምላሽ ሰጥተዋል። በመሰረታዊ ጉዳይ በኦሮሞ ህዝብ ትግል ላይ ይህን አይል ልዩነት የጎላ ልዩነት አልነበረንም። የነበረን የትግል ስልቱ ላይ ኦነግ በትጥቅ ትግል ሲሆን ኦፌኮ ደግሞ ሰላማዊ በሆነ ያለውን ህግ አክብሮ አገር ውስጥ በመንቀሳቀስ የኦሮሞን ትግል ወደፊት ለማራመድ ይደረግ በነበረው ነው ልዩነት የነበረው። እኔ እስከማውቀው ድረስ ልዩነታችን ይህን ያህል የጎላም አልነበረም እና ስለዚህ አሁን ያ ልዩነት ጠቧል ብለን እዚህ ላይ ያስቀመጥነው ኦነግ በሰላማዊ መንገድ ለመታገል የኢትዮጵያ መንግስትም ጥሪ በማድረጉ ይህን ጥሪ አክብሮ በሰላማዊ መንገድ አብሮን ለመታገል የነበረው ልዩነት አሁን ወደ መጥበቡ ደርሶ አንድ ላይ ለመስራት አስበናል። ሁለቱ ድርጅቶች ወደ ውህደት ወይም ሌላ አይነት ድርጅታዊ ጥምረት ፈጥረው ይታገሉ እንደሆነ ለተጠየቀው ጥያቄም ምላሽ የሰጡት አቶ ሙላቱ ገመቹ ነበሩ። ወደ ውህደትና ግንባር ቅንጅት፣ ይሄ ደንባችን አለ፣ የምርጫ ቦርድ አዋጅ አለ። የፓርቲዎች ገና ወደዛ ለመሄድ ብዙ ነገሮች የሚቀሩን አሉ። ምክንያቱም በእነሱ በኩል መሰራት የሚገቡ ነገሮች ይሰራሉ። ከዛ በኋላ ከተስማማን አብረን የምንቀጥል ነው ካልተስማማንም እንትን የሚሆነው ጉዳይ አይደለም በምንስማማባቸው ጉዳዮች ላይ አብረን ለመስራት በጋዜጣዊ መግለጫው ላይ የተሰራጨው ጽሁፍ የተለያዩ ጥሪዎችን ለኦሮሞ ህዝብ ከማቅረቡ በተረፈ ኦፌኮና ኦነግ በጋራ ሆነው ለመስራት ያቀዱትንም ተናግረዋል ጽሁፉን በንባብ ያሰሙት አቶ ጥሩነህ ገምታ የኦፌኮ አመራር አባላቸው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ በዚች አገር ውስጥ እውነተኛ ፌዴራሊዝም እንዲመጣ የብሔር ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብት እንዲከበርና የህግ በላይነት ተከብሮ ተቀጣይነት ያለው አስተማማኝ ሰላም እንዲሰፍን በምናደርገው ትግል ውስጥ የህዝባችን ድምፅ እንዳይከፋፈል በሚቻለን መንገድ ሁሉ መግለጫው በመጨረሻም የኢትዮጵያ ህዝብ ሁሉ የኦሮሞ ህዝብ ለዴሞክራሲያዊ መብቶች መከበር የራስን እድል በራስ የመወሰን መብት ለማስከበር ለሕግ የበላይነት መከበር ለእውነተኛ ዴሞክራሲያዊ ፌዴራሊዝም እድገትና ሁለንተናዊ ሰላም ለማስፈን በሚያደርገው ትግል ከጎኑ እንዲቆሙ ሁለቱ ድርጅቶች ጥሪ አቅርበዋል። በጋዜጣዊ መግለጫው ላይ ኦነግን ወክለው የተገኙት የድርጅቱ ሥራ አስፈጻሚ ኮሚቴ አባል አቶ ኢብሳ ነገው ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እናመሰግናለን መለስካቸውን። ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ሕይወት ማለፉንና አምስት መቁሰላቸውን ነዋሪዎች ተናገሩ። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያ ዶክተር ንጉሴ አዱኛ ለተጎጂዎች የሕክምና እርዳታ የተደረገላቸው መሆኑን ገልጠው የአንድ ሰው ሕይወት ማለፉንም አረጋግጠዋል። የሞያሌ ወረዳ አስተዳደር በበኩሉ ግድያውን የፈጸመው የመከላከያ አባል በቁጥጥር ስር መዋሉን ተናግረዋል። ገልሞ፣ ዳዊት ከናይሮቢ ልኮልናል ዘገባ። በሞያሌ ከተማ ዜሮ ሁለት ቀበሌ በተለምዶ መናሃሪያ እየተባለ በሚጠራው አካባቢ የጸጥታ ችግር መፈጠሩ ለአሜሪካ ድምፅ የተናገሩት ነዋሪዎች ናቸው። ችግር የተፈጠረውም ከክልል አምስት መጡ የተባሉ ማንነታቸው ያልታወቀ ሰዎች የሞባይል መሸጫ መደብር ሊዘርፉ ሲሉ ከአካባቢው ነዋሪዎች ጋር ግብ ግብ ከተፈጠረ በኋላ ነው። ይህንኑ ተከትሎ ድንጋይ መወራወር ሲመጣ በቦታው የነበረው የኢትዮጵያ መከላከያ ኃይል ግጭቱን ለማስቆም ጥይት መተኮሱን ነዋሪዎች ተናግረዋል። በጊዜው አንድ ስምሪት ላይ ያልነበረ የሰራዊት አባል ወደ ህዝብ ተኩሶ የአንድ ወጣት ሕይወት እንዳለፈም ነዋሪዎች አክለው ተናግረዋል። ሸምሰዲን ማልም መሐመድ ጅራ በጥይት ከተመቱ ሰዎች አንዱ ነው። ሁኔታውን ያብራራል። ነገሩ የጀመረው ማንነታቸው ያልታወቀ ሰዎች የሞባይል ስልክ መሸጫ አካባቢ መጥተው መዝረፍ ሲጀምሩ ነው። ልጆቻችን ይዘዋቸው ንብረቱን አስመለሱ። ከዚያ የመከላከያ ሠራዊት መጥቶ ሁኔታውን አረጋጋ። ሰዎችን ካገላገለ በኋላ ተኩስ ተጀመረ። በዚህን ጊዜ በሥራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሠራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መትቶ ገደለ። ሁለተኛውን ጥይት ደግሞ ወደ እኔ ተኮሰ። ወደ እኔ የተኮሰው ጥይት አንደኛው በእጄ ይዤ የነበረውን ድንጋይ መጥቶ ተመለሰ። ሁለተኛው ደግሞ ለመሸሽ ስሮጥ ከኋላ ጀርባዬን መታኝ። ሸምሰድንና ሌሎች በጊዜው የተጎዱ ሰዎች ሞያሌ ሆስፒታል ገብተው ሕክምና እየተደረገላቸው ነው። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያው ዶክተር ንጉሴ አዱኛ ያስረዳሉ። ወደ ሆስፒታላችን የመጡት ሰዎች ስድስት ይሆናሉ። ከእነርሱ መካከል አንደኛው ጭንቅላቱን በጥይት ተመትቶ ሕይወቱ ያለፈ ይገኝበታል። ሌላ አንድ ጎኑን በጥይት የተመታ ሰውም አለ። ሌሎች ደግሞ አነስተኛ ጉዳት የደረሰባቸው ይገኛሉ። ከሞተው ልጅ በቀር አሁን ሁሉም እያገገሙ ናቸው። ከስድስቱ ሁለቱ በጥይት ሌሎች ግን በድንጋይ ተመትተው የቈሰሉ ነው የሚመስለው። ጉዳት የደረሰባቸው ሰዎች ሁሉም ወጣት ወንዶች መሆናቸውንና ሕይወቱ ያለፈው ወጣት ጭንቅላቱን ተመጥቶ ብዙ ደንፈሶት መሞቱን ዶክተር ንጉሴ አክለው ተናግረዋል። ሕይወቱ ያለፈው ወጣት ሙሳ መሐመድ የሚባል ሲሆን ትላንት ውድ ጠዋት መቀበሩን ነው ነዋሪያዎች የተናገሩት። ስለ ግድያው የሞያለ ወረዳ አስተዳደር ተጠይቋል። አስተዳዳሪው አቶ ባጋጃ ሞርጌ እንዲህ ብለዋል። መጀመሪያ ልጆች በሞተር ቢስክሌት ጉዳይ ላይ ተጣሉ። ከዚያ ከክልል አምስት የመጡ ልጆች በቦታው በነበሩ ሰዎች ላይ ድንጋይ እየወረወሩ ዘረፋ ጀመሩ። ዝርፊያውን ለማስቆም በቦታው የነበሩ የመከላከያ ኃይል አባላት ጥይት ወደ ሰማይ እየተኮሱ ነበር። በዚህም ጊዜ ነው አንድ ስምሪት ላይ ያልነበረ የመከላከያ አባል ሕግ እያስከበሩ ካሉ የመከላከያ አባላት በጉልበት ጠመንጃ ቀምቶ ሁለት ሰው አቁስሎ አንድ የገደለው። እኛም በአካባቢው ካሉ ባለሥልጣናት ጋር ተማክረን ግለሰቡ በቁጥጥር ስር እንዲውል አድርገናል። በጊዜው በስምሪት ላይ ያልነበረ በመሆኑም በሕዝብ ፍርድ ቤት እንዲዳኝ ወስነናል። አሁን ፖሊስ ጣቢያ በእኛ ቁጥጥር ስር ነው ያለው። በፖሊስ ቁጥጥር ያለው የመከላከያ አባል ስሙ ሶሬሳ ቶሌራ እንደምባል እና በአሁኑ ጊዜም በቦረና ዞን ፖሊስ ጣቢያ እንደሚገኝ አቶ ባጋጃ ሞርጌ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን፣ ለዘገባው እናመሰግናለን። የመጽሔት ዝግጅታችንም በዚህ ይጠቃለላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማስታወቂያለን። መስከረም 1 1994 ዓ ም ልክ የነገ 17 ዓመት ለአሜሪካም ሆነ ከዚያ በኋላ ለቀጠለው ጊዜ ለዓለምም የከፋ ቀን ሆነ። ግዙፎቹ የኒውዮርክ መንታ ሕንፃዎችና የዩናይትድ ስቴትስ የመከላከያ መሥሪያ ቤት ፔንታገን በሽብር ተመቱ። ለሌላ ተጨማሪ የሽብር ግዳጅ ታስቦ የነበረ አራተኛ አውሮፕላን በሽብር ፈጣሪዎች መንገደኞቹ ባደረጉት ትንቅንቅ አራተኛውን ኢላማውን ሳይመታ ፔንሲልቬንያ ላይ ተከሰከሰ። በዚያች ዕለት በዓለም ዙሪያ የሁሉም ቀልብ ዐይኖችና ልቦና ሁሉ አሜሪካ ላይ ሆኑ። በአራቱ አይሮፕላኖች ላይ የተሳፈሩ ሰላማዊ መንገደኞችን፣ በኒውዮርኮቹ ሕንፃዎችና ፔንታገን ውስጥ የነበሩ ሠራተኞችና ባለጉዳዮች፣ የአደጋ ተከላካይ ሠራተኞችና እንግዶችን ጨምሮ ቁጥሩ ከሦስት ሺህ በላይ የሆነ ሰው በአንድ ጀንበር አለቀ። አሜሪካ ስለዚያች ዕለት ዛሬም ዘወትርም ታዝናለች። እነሆ ዓለምም ከዚያ በፊትና ከዚያ ወዲህ የተለያየች ነች። ለመሆኑ እርስዎ በዚያች ዕለት በእነዚያ ሰዓቶች የት ነበሩ? ምን አሳደረብዎ? ትውስታውን ያካፍሉን። በስልክ መስመራችን 202 205 9942 የውስጥ መስመር 14 በድምፅ ያኑሩ ወይም በኢሜይል ኤችኦርኤን አት ቪኦኤ ኒውስ ዶት ኮም ላይ ጻፉልን። በፌስቡክና በትዊተርም ቪኦኤ አምሃሪክ ላይ ትዘታችሁን አንሸራሽሩ። ዌብሳይታችን እንዳስናስታውሳችሁ አምሃሪክ ዶት ቪኦኤ ኒውስ ዶት ካም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ሆን ዳት ሞቢ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ሰኞ ጳጉሜ አምስት ሁለት ሺህ አስር ዓመተ ምሕረት የአዲሱ ዓመት መባቻ ከምሽቱ ሶስት ሰዓት ከአርባ ስምንት ደቂቃ ሆነ። ጥቂት ሰዓቶች ቀሩ አዲሱ ዓመት ሊመጣ። ምናስተናግዳችሁ ሶሎሞን አባትና አዲሱ አበበነን። የምሽቱ የአየር ስርጭት ፕሮዲሰራችን ብርሃን ኃይሉ፣ ቴክኒሺያኑ ሱሌማን ተራወሬ ነው። የዌብና የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው። የዜናና የትንታኔ መጽሔት አስተያየቶችም የሚስተናገዱበት ክፍል ይጠናቋል። እንዳልኩት አሁን ወደ ሙዚቃ እንሸጋገር። ለአዲስ ዓመት ዮሃ በአስቴር አወቀ በኢትዮጵያ አስቴር እናመሰግናለን። እንኳን አደረሰሽም ብለናታል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር እንኳን አደረሳችሁ ብለዋል። ሃይ አይ አም አምባሳደር ማይክ ውሺንግ ዩ ኤ ቨሪ ሃፒ ኒው ዪር መልካም አዲስ አመት ፎር ፒፕል ኢን ኢትዮጵያ ኤንድ ትሩአውት ዘ ወርልድ። አምባሳደር ራይነር ዛሬ ለመላው የኢትዮጵያ ሕዝብ ባስተላለፉት መልእክት በኢትዮጵያም ሆነ በመላው ዓለም አዲስ ዓመት ለራሳችን ለቤተሰቦቻችን፣ እንዲሁም ለጓደኞቻችን ብሩህ ተስፋን የሰነቀ ነው ብለዋል። ይህ ተስፋ ታዲያ በኢትዮጵያ ከቀደሙት ዓመታት ይልቅ ዘንድሮ ይበልጥ ለምልሞ ይታያል ብለዋል። አምባሳደር ራይነር በሀገራቸው እየታየ ባለው አዲስ ራዕይ የተደመሙ ኢትዮጵያውያንም አሉ ራይነር በለውጡ ሰላማዊ አካታችንና የበለጸገች ኢትዮጵያን እንደሚያልሙ እሰማለሁ ብለዋል። አዲስ ዓመት ስለ አዲስ ዓመት ሳስብ፣ አሉ አምባሳደር ራይነር፣ ኢትዮጵያውያንና መንግሥታቸው ለለውጡ ያሳዩት ቁርጠኝነት በውስጤ የሚመላለሰውን አይነት ጥንካሬ፣ ተስፋና አዎንታዊነትን የሚያንጸባርቅ ነው። አዲስ ዓመት ታላቅ ተስፋና እድልን ይዞ ቢመጣም ስለ ቀጣይነቱ ግን ምንም አይነት ዋስትና አይሰጠንም ብለዋል። ን ህልማችን መጪው ጊዜ ለኢትዮጵያ ካለፉት ዓመታት የተሻለ እንዲሆን ከሆነ ሁላችንም የየድርሻችንን መወጣት ይኖርብናል። ግልጽ፣ ገንቢ አንዳንዴም አስቸጋሪ ውይይቶችን ማካሄድ ይኖርብናል። ሰዎች በተመሳሳይ ወይም ተመሳሳይ ግብ ቢኖራቸው እንኳ ወደ ስኬት የሚያደርሳቸው የየራሳቸው የተለያየ ሐሳብ እንደሚኖራቸው መቀበል ይኖርብናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ይቀጥሉና በተመሳሳይ ከአንድነት ይልቅ በሰዎች መካከል ክፍፍልን ከሚጋብዙና በተሳሳተ መንገድ ዓመፅን ከሚያበረታቱ ሐሳቦች በተቃራኒው መቆም ይኖርብናል ብለዋል። እንዲሁ ስለ ተግዳሮቶች ከማውራት ይልቅ ብዙ መስራትም ይጠበቅብናል። ትኩረታችንን መፍትሔ ማፈላለግ ላይ ማድረግም ይኖርብናል። የምንፈልገውን አውንታዊ ለውጥ እውን ለማድረግ እያንዳንዳችን የየድርሻችንን መወጣት አለብን የሚለውን ሐሳብ በደንብ መቀበልም ይጠይቃል። አምባሳደር ራይነር ለአዲስ ሐሳብ፣ ለአዲስ ህልም፣ ለአዲስ ባህል ይጋብዛሉ። ዩናይትድ ስቴትስ ሪሽን ሉሽን በአሜሪካ አዲስ ዓመት መባቻ ላይ ቃል የምንገባበት ባህል አለን። እኩለ ሌሊት ላይ ከአሮጌው ወደ አዲስ ዓመት መሸጋገራችን ሲበሰር ሁላችንም ለየራሳችን በአመቱ የተሻለ ነገር ለመከወን ቃል እንገባለን። ጤናማ የአመጋገብ ስርዓት ለመከተል አዲስ ክህሎት ወይም ለሌሎች መልካምን ለመዋል ሊሆን እንደሚችል አምባሳደር ማይክ ሬነር ተቁመው የምንመኘውን የተሻለ ነገር ለማሰብም ሆነ በጥረታችን እውን ለማድረግ የአዲስ ዓመት ቃል ኪዳን ትልቅ ዕድል ይፈጥራል ብለዋል። በመላው ዓለም የሚገኙ ኢትዮጵያውያን አዲስ ዓመትን ሲቀበሉ የራሳቸውንም ሆነ የሌሎችን ሕይወት ለመቀየር የሚያስችል ጥረት ለማድረግ ቃል እንዲገቡ አበረታታለሁ። በጋራ ለተሻለ ነገር የምንሥራ ከሆነ ከአምናው ዘንድሮ በእርግጠኝነት የተሻለ ይሆናል። ኤምባሲው ለኢትዮጵያ ቀጣይ ስኬትና ለሀገሪቱ ሀገራት ለሁለቱ ሀገሮች የበለጠ ጠንካራ አጋርነትን የበኩሉን ለመወጣት ትልቅ ፍላጎትና ዝግጅት አለው። ሁሉም ኢትዮጵያውያን የሚገባቸውን የተሻለ ነገር ለመፍጠር ኤምባሲው ማድረግ አለበት የምትሉትን፣ እንዲሁም እናንተ እየተወጣችሁ ያላችሁትን ነገር ለመስማት ዝግጁ ነኝ። አዲሱ ዓመት ፣ አሉ አምባሳደር ራይነር መልእክታቸውን በማጠቃለል የሰላም የብልጽግናና የደስታ እንዲሆንላችሁ ልባዊ ምኞቴን እገልጻለሁ። ማይ ሲንሴረስት ዊሸስ ፎር አ ፒስፉል ፕሮስፐረስ አንድ ሃፒ ኒው ዬር። መልካም አዲስ ዓመት። እናመሰግናለን አምባሳደር። እናመሰግናለን። በእኛም በኩል መልእክቶ እንደዚሁ ደርሷል። እንግዲህ ወደ ተከታዩ ዝግጅት ከማለፋችን በፊት ሙዚቃ አንድ ጋብዝ። አዲሱ እዚህ እንቆቅልሽ፣ በዚህ ዓመት በአውሮፓና በአሜሪካ የጦፈ ገበያ የወረደለት የወጣለት የሸቀጥ አይነት ምንድን ነው ቢሉ ምን ትላለን? እኔም ስለ ገዛው ሻንጣ አወክብኝ አየህ፣ ሀገር ትሰጠኛለህ፣ ኢትዮጵያን ትሰጠኛለህ ብዬ ጠብቄ ነበር። ለጋራችን ትሆናለሽ፣ ግን የኩኩ ሰብስቤ የበረሃው ሀገር ስደተኛ። ለዚህ መልስ ንሰጥ። ሌላም ነገር ነበረ ግን ሰዓት አይበቃም። ዛሬ ነገን በዓል እኮ ነው። ክቡራትና ክቡራን አድማጮች እናመሰግናለን። ኩኩ ሰብስቤን እንግዲህ ገና በዓሉ ይከርም ይዘልቃል። አበሻው ወደ አገሩ እየገባ ነው ኢትዮጵያዊ ሁሉ። መልካም ምኞት መግለጫ ካላችሁ የተከበራችሁ አድማጮች በስልክ ቁጥርም በኢሜይልም ላኩልን። ነገም ዝግጅታችን ስለሚቀጥል አዲሱ የምትለው ነገር ካለ ዛሬ ሚሊኒየም አዳራሽ የተደረገው ስነስርዓት እጅግ በጣም ልብ የሚነካ ነበረ። እየተደረገ ያለው የክብር እየተደረገ ያለው አመሰግናለሁ። ጠቅላይ ሚኒስትሩ የክብር እንግዳ ነበሩ። ባስተላለፉት መልእክት ልቤ ውስጥ የገባው ከሙያችን አንፃር እኔንም አንተን የሚመለከታል ጋዜጠኞች አሉ በዚህ አመት አራተኛ መንግስትነታቸውን የሚያረጋግጡበት እውነተኛና ሐቀኛ ዘገባ የሚያቀርቡበት ሌብነትንና ሙሰኝነትን የሚያጋልጡበት አመት እንደሚሆን ተስፋ አለኝ ሲሉ በጣም ደስ ይላል። እሳቸውና መንግስታቸው ከጎናችን ይቁም ይተባበር እንጂ ወደ ኋላ አንልም። እስካሁን ድረስ ሚስላሉእስክንድር አዎ፣ እናመሰግናለን ጠቅላይ ሚኒስትሩን። ወደ ተከታዩ ዘገባ እንለፍ። ሎስ አንጀለስ ከተማ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የ2011 አዲስ ዓመትን በድምቀት አክብረዋል። የዘንድሮው አዲስ ዓመት ለኢትዮጵያውያን የደስታና የፍቅር ዘመን ይሁን ዘንድም ተመኝተዋል። ሎስ አንጀለስ ያለው ሪፖርተራችን ዳንኤል አርጋው ተከታዩን ዘግቧል። አልፎ መስከረም ሲጠባ ወዳጅ ከወዳጁ ዘመድ ከዘመዱ መገናኘቱና እንኳን አደረሰ እንኳን አደረሰች መባባሉ ከጥንት ጀምሮ የኖረ ኢትዮጵያዊ ይትባህል ነው። በውጭ አገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የአገር ርቀትና ድንበር ሳያግዳቸው አውድ ዓመትን ሰብሰብ ብለው በጋራ ያከብራሉ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማም በትላንትናው ዕለት የኢትዮጵያን የ2011 አዲስ ዓመትንና ትንሽዋ ኢትዮጵያ ተብሎ በከተማው አስተዳደር እውቅና የተሰጠበትን የአስራ ሰባተኛው ዓመት በታላቅ ድምቀት አክብረው ውሏል። አዲስ ራዕይ፣ አዲስ ተስፋ ሰንቀው በጋለ ሀገራዊ ስሜትና ባህል አሸብርቀው አዲስ ዓመትን በድምቀት ተቀብሏል። ከበዓሉ ድምተኞች ጋርም ከፊል ቆይታ አድርገው የነበረ በመጀመሪያ ደረጃ እንኳን ለአዲሱ አመት በሰላም አደረሳችሁ። እዚህ ሊትል ኢትዮጵያን ያገኘዋችሁ በዓልን አዲስ አመትን እያከበራችሁ ነው። ከስማችሁ ይጀምራሉ። ማን ልበል? መኮንን መከለ ባለ እሺ፣ መኮንን አዲሱ አመት እንዴት እያከበርክ ነው? ከዘንድሮ ለየት የሚለውስ ምንድን ነው? አዲስ አመት በጣም ልዩ ነው። ዘንድሮ ለየት የሚያደርገው ኢትዮጵያ ህዝብ ከነበረበት ጭቆና ተላቆ በአዲስ መንፈስ፣ በአዲስ ደስታ፣ በጣም ልዩ በሆነ ፍቅር በነጣን እያከበረ ስለሆነ በጣም በጣም በጣም በጣም ልዩ ነው ለኛ እና እንዲህ አይነት በዓል ማክበል ለእኛ በጣም በጣም ማልበልስምን ዳንኤል አሌ ጊዮርጊስ ይባላለሁ። ዳንኤል አሁን ያገኘው ሊትል ኢትዮጵያ አዲስ ዓመትን እያከበርክ ነው። በአሉ እንዴት እያከበራቸ በአሉ እንግዲህ ለእኔ ያው የመጀመሪያ አመቴ ነው እና በጣም ደስ በሚል ሁኔታ ነው። በአጠቃላይ ደስተኛ ነኝ፣ ባለው ሂደት፣ በሀገራችንም ባለው ሂደት እና በዚህም አሁን ባለንበት ሊትል ኢትዮጵያ ላይ አንድ ላይ ደስታ ድርብ ሆኖ ነው እያከበርን ያለ ነው። አለቆቻችን በላይ በዛ ላይ በሰላም ሀገራቸው ገብተው በማየት የራሱ ለእኔ ትልቅ ትልቅ ደስታ ነው። በቃ የምፈልገው ነገር ይሄን ነበረና አግኝቻለሁ፣ ደስ ብሎኛል። ደስ ይበላቸው። የኢትዮጵያ መላው የኢትዮጵያ ሕዝብ ደስ ይበለው፣ ደስ ይበላቸው። ስሜ ቤዛ ሸቱ ይባላል። ዛሬ ሊትል ኢትዮጵያ የኢትዮጵያን ቀን ለማክበር ነው የተገኘው። ያለፈው ሀያ ሰባት አመት የነበረብን ልዩነታችንን ትተን በአንድነት በፍቅር ሁሉም ኢትዮጵያ ሁሉም ብሄር ብሄረሰብ ተሰብስቦ በአንድነት ሲጫወት ሲጨፍር፣ ፍንደቃውን ሲያሳይ ያለበት ነው። በጣም ደስ ብሎኛል። ኢትዮጵያም ደግሞ አዲሱ ዘመን ከአዲስ መንፈስ ጋር በመሆኑ እኔ በጣም ደስተኛ ነኝ። ለመላው የኢትዮጵያ ህዝብ እንኳን አደረሳችሁ ለአዲሱ አመት ለመላ ለቤተሰቦቼ ለወዳጆቼም እንኳን አደረሳችሁ። ላለው ኢትዮጵያ ሁላችንም አንድ ነን። ኢትዮጵያ ለዘላለም ሁላችንም እጅግ አድርጌ አመሰግናለሁ። መልካም አዲስ አመት። መልካም ዳንኤል፣ እናመሰግናለን ለዘገባው። እንግዲህ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ሁሉ እንኳን አደረሳችሁ እያልን እንሰና። ሶሎሞን፣ እንኳን አደረሰን። እንኳን አብሮ አደረሰን። አዲሱ፣ እንኳን አብሮ አደረሰን። ዘሪሁ ጌታሁን፣ እንቁጣጣ እንቁጣጣሽ።